ስፖርት። ጤና ይስጥልኝ አድማጮች። በቺካጎ ማራቶን ኬንያውያን አትሌቶች በወንድም በሴትም ድል ሲቀዳጁ፣ በሴቶች ፉክክር በኢትዮጵያ ተይዞ የነበረው የዓለም ክብረ ወሰን ተሰብሯል። ኢትዮጵያውያን አትሌቶች በበርሊን ማራቶን ከሁለት ሳምንት በፊት የውድድሩ ሙሉ ለሙሉ አሸናፊዎች ሆነው በቺካጎ በኬንያውያን ለምን ተበለጡ? ቃለ መጠይቅ ይኖረናል። ሞሮኮ ለምታዘጋጀው የ2005 የአፍሪቃ ዋንጫ ማጣሪያ የኢትዮጵያ ብሔራዊ የእግር ኳስ ቡድን ትናንት በጊኒ በሰፋ የግብ ልዩነት ተሸንፏል። በኔሽን ሊግ የእግር ኳስ ውድድር ጀርመን ዛሬ ማታ ኔዘርላንድን ይገጥማል። ዛሬና ነገ ማታ በተመሳሳይ ሰዓት 18 ጨዋታዎች ይኖራሉ። ተጨማሪ ዘገባዎችን አካተናል። አብራችን ቆዩ። በቅድሚያም አትሌቲክስ በ2024 የቺካጎ ማራቶን ኬንያውያን በወንዶችም በሴቶችም አሸነፉ። ኢትዮጵያውያን አትሌቶች ሁለተኛ በመውጣት የብር ሜዳሊያ አግኝቷል። በተለይ በሴቶች ፉክክር ኬንያዊቷ ሩት ቼፒንጌቲች በ2023 የበርሊን ማራቶን በኢትዮጵያዊቷ አትሌት ትዕግስት አሰፋ ተይዞ የነበረውን የዓለም ክብር ወሰን በሁለት ደቂቃ ግድም በማሻሻል ሰብራለች። በአሸናፊነት የገባችበት ሁለት ሰዓት ከ9 ደቂቃ ከ56 ሰከንድ አዲስ የዓለም ክብር ወሰን ሆኖ ተመዝግቧል። በሴቶች የማራቶን ሩጫ ታሪክም ከሁለት ሰዓት ከ10 ደቂቃ በታች በመግባት የመጀመሪያ ሆናለች። በዚሁ የሩጫ ፉክክር ኢትዮጵያዊቷ አትሌት ሱቱሚያ ሰፋ 2 ሰዓት ከ17 ደቂቃ ከ32 ሰከንድ በመሮጥ የሁለተኛ ደረጃ አግኝታለች። በወንዶች ተመሳሳይ የሩጫ ፉክክርም ኬንያዊው አትሌት ጆን ኮሪ 2 ሰዓት ከ2 ደቂቃ ከ44 ሰከንድ በመሮጥ አሸናፊ ሆኗል። ኢትዮጵያዊው አትሌት ሁሰይዲን ሞሐመድ ኢሳ 2 ሰዓት ከ4 ደቂቃ ከ39 ሰከንድ በመሮጥ የሁለተኛ ደረጃ አግኝቷል። በወንድም በሴትም ፉክክር የነሐስ ሜዳሊያው የኬንያውያን ሆኗል። ከሁለት ሳምንት በፊት ጀርመን ውስጥ በተከናወነው የበርሊን ማራቶን የሀምሳኛ ዓመት ልዩ የሩጫ ፉክክር ኢትዮጵያውያን አትሌቶች በተለይ በሴቶች ከአንደኛ እስከ አራተኛ ተከታትለው በመግባት ዓለምን አስደምመው ነበር። በወንዶችም ድሉ የኢትዮጵያውያን ነበር። ይህ በበርሊን ታይቶ የነበረው አንጸባራቂ ድል በቺካጎ ያልተደገመው ለምን ይሆን? በተለያዩ የመገናኛ አውታሮች የስፖርት ዘገባዎችን የሚያቀርበው ጋዜጠኛ ዘረአይ እያሱ ወጥ የሆነ የስልት ጠና ተከታታይነት እጦትን እንደ ምክንያት ከዘረዝራቸው ነጥቦች ውስጥ ያስቀድማል። ለመጀመሪያ በጣም የማመሰግነው ግን ስለሰጣችሁኝ የኢትዮጵያ አትሌቲክስ የውጤት ወጣ ገባ ማለት ሲታይበት ለውጤት መዋዠቆችና ወጥነት መጥፋት ዋነኛው ምክንያት የኔበችግን ወስዶ በኢትዮጵያ ውስጥ የሚታዩ የአትሌቶች የመለማመጃ ቦታዎች አለመኖር በእንደዚህ አይነት ምልክቶች ላይ በውጤት ላይ ተጽፅኖ ፈጥሯል ብዬ አምናለሁ። ምክንያቱም ከአመት አቶች በተሰረው ጊዜ በጣም በርካታ ኢትዮጵያውያን አትሌቶች ከከተማ ወጣ ባሉ አካባቢዎች ላይ ልምምዶች መጥፋት ስችሉ የምንመለከት ነበረ። ያ ማለት ምንድን ነው? ወደን ጦቶ ወደ ስሩታን ግን ደግሞ ሌሎች ቦታዎች ላይ የሚገኙ ልምምዶቻችን በነፃነት የሚሰሩባቸው አጋጣሚዎች እንደነበር ይታወቃል። አሁን ላይ ግን አንድም በከተማ ክተት ምክንያት እርግጥ ነው የከተማ ክተት አፈላጊ እንደሆነ ሊያምጥበታለው። ነገር ግን የከተማ ክተቶች የአትሌቲክ ተስፖርትን ታሰሪ ማድረግ እንዳለባቸው ይሰማኛል። ከዛ ውጭ ደግሞ ከጸጥታ ጋር በተያዘ አትሌቶቻችን እንደከዚህ ቀደሙ ሁሉ ለሊት ወጥተው ቀደም ሲል ወደ ጠቀጥኳቸው ቦታዎች ሄደው ልምምድ መስራት አለመቻላቸው የተረጋጋ የልምምድ ጊዜ እንዳይኖራቸው እንዳደረገ በደንብ ይሰማኛል እና ብዙዎቹ ያሏቸው አትሌቶች የልምምድ ቦታ ከመውጣታቸው የተነሳ በአጥጋቢ ሁኔታ ወይም ደግሞ በበቂ ሁኔታ ይዘጋጅ ማለት ነው እና ይህ በውጤቱ ላይ ተጽዕኖ እየፈጠረ እንደሆነ ይሰማኛል። ምናልባት እነዚያ አትሌቶች ታዲያ ሊታሸነት፣ አዎ፣ እሱን ልል ነበረ። ከሁለት ሳምንት በፊት በርሊን ላይ እንዴት እንደ ውጤት ወጣ ልል ነበር። እሺ፣ እነዚያ ይህን ውድድሩ ያሸነፉ አትሌቶች የሪከቨሪ ታይማቸውን ከጨረሱ ማለት ቢወዳደሩ፣ ከዚህ በፊት ወይም በርሊን ላይ ያስመዘገቡትን ውጤት ድጋሚ ለማስመዝገባቸው እርግጠኛ መሆን አንችልም። ኮንሲስተንሱ ላይ ጥያቄ አነሳ ያ ማለት ምንድ ነው? በቂ ልምምድ ቦታ ከሌለና በአጥቃሚ ሁኔታ ዝግጅት ካላደረጉ ድረስ በሆነ አጋጣሚ የሆነ ቦታ ሊያሸነፉ ይችላሉ፣ ግን ያሸነፉት ነገር ደግሞ በቀጣይ ወቅቶች ላይ ለማስከተል እንደሚቸገሩ ነው ይታየኝ። ከዚህ በፊት ከትላልቅ አትሌቶች አሰልጣኞች ጋር በዚህ ጉዳዮች የነበር ና ነት መጥፋት አንደኛው ምክንያት አትሌቶች እንደልባቸው ልምምድ ቦታዎች መቶት የሚችሉበት ቦታ ማጣትም በሆነ አራት ከአምስት ዓመት በፊት አንድ አስጠ ነገር የሚሰው እና ኮንሲስተንሲ ያለው ውጤት እንዲመጠቀ የሚፈለግ ከሆነ አትሌቶቻችን ያለ ስጋት እና በበቂ ሁኔታ ልምምድ መስራት የሚችሉባቸውን ች ማግኘት በደንብ ያስፈልጋል ብዬ ያስባለሁ። ሌላ ግን አትሌቶቻችን የበቂ የማገገኛ ጊዜ ካደርጉ በተለያዩ ውድድሮች ላይ ሽቀጠር ችግር እንደሆ አስተውለዋል። እግር ኳስ ሞሮኮ ለምታዘጋጀው የ2025 የአፍሪቃ ዋንጫ ለማለፍ በተደረገው የማጣሪያ ሶስተኛ የምድብ ጨዋታ የኢትዮጵያ ብሔራዊ የእግር ኳስ ቡድን ትናንት በጊኒ የ4 ለ1 ሽንፈት አስተናገደ። 4 ለ0 ሲመራ ለነበረው የኢትዮጵያ ብሔራዊ ቡድን በሶስት ጨዋታዎች የመጀመሪያዋንና ብቸኛዋን የማስተዛዘኛ ግብ ስድሳ ሁለተኛው ደቂቃ ያስቆጠረው ከነአን ማርክን ነው። ለጊኒ ሲሆ ጉራሲ ሶስት ኳሶችን አከታትሎ ከመረብ በማሳረፍ ሄትሪክ ሰርቷል። አራተኛው ግብ የሰይዱባ ሲሴ ነው። ሁለቱም ብሔራዊ ቡድኖች ከሀገራቸው ውጪ አቢዣን አይቮሪኮስት ውስጥ ትናንት ባደረጉት ግጥሚያ የኢትዮጵያ ቡድን ላይ ሶስቱ ግቦች የተቆጠሩት ከረፍት በፊት ነበር። በምድቡ የኮንጎ ዲሞክራሲያዊ ሪፐብሊክ ብሔራዊ የእግር ኳስ ቡድን በዘጠኝ ነጥብ ይመራል። ሐሙስ እለት ታንዛኒያ ሜዳ ኪንሻሳ ድረስ የተጓዘው የኮንጎ ቡድን ለድል የበቃው በ53ኛው ደቂቃ ላይ በምዚዜ ባስቆጠረው ብቸኛ ግብ ነው። በሜዳዋ የተሸነፈችው ታንዛኒያ ብሪታንያ በአራት ነጥብ ሁለተኛ ጊኒ በሶስት ነጥብ ሁለተኛና ሶስተኛ ደረጃ ላይ ይገኛሉ። የኢትዮጵያ ቡድን በአንድ ነጥብ ና በስድስት የግብ ክፍያ የመጨረሻ ደረጃ ላይ ይገኛል። አዘጋጇ ሞሮኮ ከምትገኝበት ምድብ ለውጪ ከየምድቡ አንደኛና ሁለተኛ ወጡ ቡድኖች በቀጥታ ያልፋሉ። ምንም እንኳን ሞሮኮ ቀድሞኑ ማለፏ የተረጋገጠ ቢሆንም የምድቧ መሪ ናት። ከሞሮኮ ጋር ከምድቡ ሶስት ቡድኖች ከፍተኛ ነጥብ ያስመዘገበው ሌላ አንድ ቡድን አብሮ ያልፋል። አሁን በተደረጉ ሶስት ግጥሚያዎች አራት አራት ቡድኖችን ባካተቱ ሌሎች አስራ ሁለት ምድቦች ውስጥ ግብፅ፣ አልጄሪያ፣ አዘጋጇ ሞሮኮ፣ አንጎላ እና አይቮሪ ኮስት በዘጠኝ ነጥብ ይመራሉ። ናይጄሪያ፣ ማሊ፣ ካሜሩን፣ ኡጋንዳ እና ቡርኪና ፋሶም ከየምድባቸው በሰባት ነጥቦች መሪዎች ናቸው። በምድብ ሐዋ ቱኒዚያ ኮሞሮስን በአንድ ነጥብ ብቻ በልጣ በስድስት ነጥብ ትመራለች። ኔሽን ሊግ የእግር ኳስ ጨዋታዎች ዛሬና ነገ ማታም ይከናወናሉ። ዛሬ ማታ የጀርመን ብሔራዊ ቡድን ከኔዘርላንድ ጋር የሚያደርገው ግጥሚያ ይጠበቃል። ጨዋታው በባየር ሚንሽን ሜዳ ላይ በኢትዮጵያ አቆጣጠር ከምሽቱ 3 ሰዓት ከ45 ደቂቃ ላይ ይጀምራል። የጀርመን ቡድን እስካሁን በነበሩ ሶስት ግጥሚያዎች ሰባት ነጥብ በመሰብሰብ ምድቡን ይመራል። የምሽቱ ተጋጣሚው ኔዘርላንድ በአምስት ነጥብ ይከተላል። ሁለት ነጥብ ያላት ሃንጋሪ በአንድ ነጥብ ከተወሰነችው ቦስኒያና ሄርዜጎቪና ጋር በተመሳሳይ ሰዓት ዛሬ ማታ ከሜዳዋ ውጪ ትጫወታለች። ዛሬ ማታ ከሚኖሩ ጨዋታዎች መካከል ቤልጅየም ከፈረንሳይ እንዲሁም ዩክሬን ከቼክ ሪፐብሊክ ጋር የሚያደርጉትም በብዙዎች ዘንድ ይጠብቃሉ። ስፔን ከሰርቢያ፣ ፖላንድ ከክሮሽያ፣ ስዊዘርላንድ ከዴንማርክ፣ እንዲሁም ስኮትላንድ ከፖርቹጋል ጋር የሚያደርጓቸው ግጥሚያዎችም በነገው ዕለት ከሚጠበቁት መካከል ናቸው። በአጠቃላይ ዛሬና ነገ ማታ በተመሳሳይ ሰዓት አስራ ስምንት ጨዋታዎች ይኖራሉ። ትናንት በነበሩ አራተኛ ዙር ግጥሚያዎች እንግሊዝ ፊንላንድን በሜዳዋ ሄልሲንኪ ኦሎምፒክ ስታዲየም ውስጥ ሶስት ለ አንድ ጉድ አድርጋታለች። ጃክ ግሪሊሽ ትሬንት አሌክሳንደር አርኖልድ እና ዴክላን ራይስ ለእንግሊዝ አስቆጥሯል ፊንላንድ የማስተዛዘኛዋን ግብ መደበኛው ዘጠና ደቂቃ የጨዋታ ክፍለ ጊዜ ሊጠናቀቅ ሶስት ደቂቃ ሲቀረው ያስቆጠረችው በአርቱ ሆስኮነን ነው እንግሊዝ ከምድቡ 12 ነጥብ ያላት ግሪክን ተከትላ በዘጠኝ ነጥብ ሁለተኛ ደረጃ ላይ ትገኛለች ግሪክ ትናንት በሜዳዋ አይርላንድን አስተናግዳ ሁለት ለዜሮ አሸንፋለች። ኦስትሪያ ኖርዌይን አስተናግዳ አምስት ለአንድ የሸኘችበት ግጥሚያ ትናንት ከነበሩ ጨዋታዎች በርካታ ግቦች የተመዘገቡበት ግጥሚያ ነው። እንዲያም ሆኖ ከምድቡ ኖርዌይ ተመሳሳይ ሰባት ነጥብ ያላት ኦስትሪያን በግብ ክፍያ ልዩነት በልጣ አንደኛ ደረጃ ላይ ትገኛለች። በኔሽን ሊግ ምክንያት ተቋርጦ የነበረው የእንግሊዝ ፕሪሚየር ሊግ የፊታችን ቅዳሜ ዳግም ይጀምራል። የጀርመን ቡንደስሊጋም በሳምንቱ መጨረሻ ቀናት ይከናወናል። በሌላ የስፖርት ዜና የቀድሞ የሊቨርፑል አሰልጣኝ ጀርመናዊው የርገን ክሎፕ በጀርመን ቡንደስሊጋ ተሳታፊ የሆነው ኤርቤ ላይፕሲጅ ቡድን በሚገኝበት የሬድ ቡል ሶከር ዓለም አቀፍ ኃላፊ ሆነው ተሾሙ። የ57 ዓመቱ ጀርመናዊ አሰልጣኝ በፕሪምየር ሊግ ቆይታቸው ሊቨርፑልን በ29 የሻምፒዮንስ ሊግ በዓመቱ የእንግሊዝ ፕሪምየር ሊግ ዋንጫዎችን እንዲያነሳ አስችሏል። በሁለቱም ዓመታት በፊፋ የዓለማችን ምርጡ አሰልጣኝ ተብለውም ተሸልመው ነበር። ከሊቨርፑል በራሳቸው ፍላጎት የለቀቁ ሲሆን በሬድ ቡል ሶከር በጎርጎሬሶ አዲስ አዲስ ዓመት የመጀመሪያ ቀን የመጀመሪያ ስራቸውን ይጀምራሉ። ሬድቡል ሶከር ከጀርመን ቡንደስሊጋው ሬድቡል ላይፕሲጅ፣ ሬድቡል ዛልስቡርግ፣ በተጨማሪም ዩናይትድ ስቴትስ ውስጥ የሚገኘው ኒውዮርክ ሬድቡልስ፣ የብራዚሉ ብራጋንቲኖ እና የጃፓኑ ኦሚያ አርዲጃ ቡድኖችን ያካትታል። በእንግሊዝ ፕሪምየር ሊግ የሚገኘው ሊድስ ዩናይትድ ቡድንም ከፊሉ በሬድ ቡልስ ባለቤትነት የተያዘ ነው። አድማጮች የስፖርት ጥንቅራችን በዚሁ ይደመደማል። አስተያየትና ጥቆማችሁ አይለየን። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።